ሰላም ለእናንተ ይሁን፣ አድማጮቻችን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ በዕለተ ሰንበት፣ ባለፈው ሳምንት ካስደመጥናችሁ መሰናዶች መካከል የተወሰኑትን በድጋሚ እናስደምጣችኋለን። የሙዚቃ ምርጫም አንዘነጋም። ቀዳሚው ዝግጅት ዘለግ ያለ ቃለ ምልልስ ይሆናል። የማህበራዊ ትስስር ሚዲያ ተቋማት በማወቅ የሚሁን ባለማወቅ የሐሰት መረጃዎችና የጥላቻ ንግግሮችን በማሰራጨት እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው ሲቢኤስ የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልድ ኢትዮጵያዊት ጋዜጠኛ ሀርሜላ አረጋዊ ለአሜሪካ ድምፅ ከሰሞኑ ትናግራለች። ሀርሜላ፣ ይህ ሁኔታ በኢትዮጵያ እየተካሄደ ባለው ጦርነት ላይ አሳድሯል ያለችውን ተጽዕኖም ለስመኝሽ የቆየ አካፍላት ነበረ ስለጊያለውን ቃለ ምልልስ እንድሰሙን ጋብዛለን። ሄርሜላ አረጋዊ፣ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ ዓመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ እያደረገ ነው? ነገሮችን ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናየዋለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለሌላ ሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጭ ያለው ሰው ስለ ሁኔታው እንዲረዳ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጭ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖሞር የሚለው እንቅስቃሴና የህዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጭ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይዙ እይታውን ያስተካክላል። ከሚዲያ ውጭ በተለያዩ የውጭ ሀገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ? ይሄ ትርክትን የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር። ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያኔም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር በአንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል። በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የህግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘር ግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለች ፌስቡክ እና ትዊተር ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆን ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ እያየን ነው። ለምሳሌ ትግራይ ጄነሳይድ የተሰኘው የትዊተር ላይ ዘመቻ ሀሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ ዓመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በእርግጥ ሆን ብለው የሚያደርጉት ነው ብዬ ማሰብ አልፈልግም። ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ እያደረጉ ነው። እንግዲህ የትዊተር ዘመቻዎችን ካነሳሽ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው እንቅስቃሴ ውስጥ ከፍተኛ ተሳትፎ እያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገች ነገር ምንድን ነው? ልክ ነሽ። ትግራይ ጀነሳይድ የሚለውን ዘመቻ ለተወሰነ ጊዜ ተቀላቅዬ ነበር። ነገር ግን በተወሰነ መልኩ እያመነታሁ ነበር። በዚያ ውስጥ የሲኤንኤን ዘገባዎችንና በአምነስቲ ስለ ጭፍጨፋ የወጡ ዘገባዎችን አጋርቻለሁ። ስሜታዊ ነበርኩ፣ ግን ደግሞ ጥያቄም ነበረኝ። የዘር ጭፍጨፋ እየተካሄደ ነው የሚያስብል መረጃ አልነበረም ግን ምንድነው የሆነው መሰለሽ ጦርነቱ ሲጀመር አንድ የእኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ ና አሶሽየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በእርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር የማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ። ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ፣ እንደ ጋዜጠኛ እንዴት መዘገብ እንዳለበት እያወቅኩ ይወጡ የነበሩ እውነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለእኔ የአመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌና እየተደረገ የነበረው ዘመቻ ሰብዓዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላና ከስሜታዊነት ወጥቼ ለስድስትና ሰባት ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው። እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሁፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ? ጥርጣሬ የሚፈጥር እርምጃ ነው። ኖ ሞር የተሰኘው ንቅናቄ ነው በድንገት በኢትዮጵያ መነጋገሪያ እንዳይሆን የተደረገው፣ ከዚያ በኬንያ መነጋገሪያ መሆን ሲጀምርም ከኬንያም እንዲነሳ ተደረገ። ከዚህ ጀርባ ያለው የሆነ ስልጣን ያለው ሰው ከትዊተር ጋር እየተነጋገረ እንደሆነ ኢትዮጵያን ለማፍረስ አላማ ያነገቡ ከባለስልጣን ጋር ግንኙነት ያላቸው ሰዎች ይሁኑ ወይም ራሱ ትዊተር ይሁን አላውቅም። ግን ትግራይ ጀነሳይድ የሚለውን ንቅናቄ የሚከተሉ ኖሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የእነሱ ስልት ነው፣ ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል፣ ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቁም ለምን አንልም? በማለቴ ከስራዬ እንድባረር ፊርማ አሰባስበውብኛል። አጠራጣሪ ቢሆንም ግን ሰዎች ኖሞር የሚለውን ሀሳብ ተቀብለውት ከማሰብም በላይ ስራ ላይ አውለውታል። እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሐቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል? እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው። ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምፄን በዚህ መልኩ ማሰማት የጀመርኩት ትግራይ ጄነሳይድን የሚደግፉ አቀንቃኞች ድምፄን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሀሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለግኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል። ቀደም ሲል እንዳለው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም? ተጽዕኖ የለውም። እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሀሳብ አቀንቃኝነት ነው የሚሉት ድምፅ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኝው ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንዲያውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሀል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምፅ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል። ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሚያንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል? ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክ እና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋለ ንዋይ ማፍሰስ ይኖርባቸዋል። እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሀሰተኛ መረጃዎችንስ እንዴት መለየት ይችላሉ? በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ሥራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረግኩት ምንድን ነው ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሀሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው። ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድን ነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች? ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይሄን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ የመሳሰሉ ስለ ሀገራቸው ሀሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለእኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን አለም የተሻለች ቦታ ትሆናለች ብዬ አስባለሁ። ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሹ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። Get it but <laughs> Get it up. ዮናስ ቦስኮና አጋሮቹ የሰላምን ፋይዳ ለማጉላት ባለሙ እንቅስቃሴዎቻቸው ይታወቃሉ። ብዙ መቶ ኪሎ ሜትሮችን ያቆራረጠ በርካታ የኢትዮጵያ ከተሞችን ያካለለ የሰላም ጉዞን ከዚህ ቀደም አድርገዋል። ከሰሞኑ ሁለተኛውን ዙር ጉዞ አካሄደው ነበረ። ኢትዮጵያ ውስጥ ባለው የጦርነት ድባብ ምክንያት ግን የአሁኑ ጉዞ ፈታኝ እንደነበረ ዮናስ ይናገራል። እንዲያም ቢሆን እሱና አጋሮቹ ግን ተስፋ እንደማይቆርጡም ነግሮናል። ከእኔ ጋር ያደረገው አጭር ቆይታ በመቀጠል ይሰማል። ቆይታችን የተጀመረው የአሁኑ የሰላም ጉዞ የተደረገባቸውን ከተሞች በማስታወስ ነው። አመሰግናለው። የሁለተኛውን ዙር በከሞጆ ጀምረን መቂ፣ ሆሳና፣ ዝዋይ፣ እንድብር፣ አዋሳ፣ አርባ ምንጭ እና ወላይታ ሶዶ ጨርሰን መጣን። ወደ አስራ አራት ቀን የፈጀ ጉዞ ነው አድርገን የመጣ ነው። አሁን ትንሽ ከጨረሰን አንድ ሁለት ወር የሆነናል። በዋናነት እኛ ሰላም ወደ ምድራችን ወደ ሀገራችን እንዲመጣ በማሰብ ነው። ዋና ዓላማችን ሁሉም ነገሮች በሰላም እንዲፈቱ ነበር። አሁንም ጦርነቱን ከመጀመሩ በፊት ከዛም በፊት የምንጓዝ የነበረው በአሁንም ተመሳሳይ ዓላማ ነበር የነበረው። ነገሮች ግን እንደዚህ ሆነዋል። ቢሆንም እኛ አሁንም በጉዟችን ከመጀመሪያው በተለየ ወደ አራት መቶ አምስት መቶ ሰው ተጉዞ ነበረ። ከኛ ጋር ቀጥታ የጀመሩት ሳሙናም ልጆች ናቸው። ግን በየመንገዱ ብዙ ሰው ተሳትፎበት ነበረ። እስፔሻሊ የአዋሳው በጣም ትልቅ ኤቨንት ነበረ፣ ብዙ ሰው ተሳትፎበት ነበረ። የአሁኑ ጉዞ ከዚህ በፊት ከነበሩት ለየት ባለ ሁኔታ የተደረገ ይመስለኛል። ምክንያቱም በሀገሪቱ ውስጥ የተጠናከረ ጦርነት አለ፣ ቁጥጥሩም ከፍ ያለ ነው። ይሄ በጉዞአችሁ ላይ ምን አይነት ተጽዕኖ ፈጠረ? በጉዞ ላይ ተጽዕኖ ነበረው ው ከስድቦች ጀምሮ ነበሩ። ቱሌት ናቸው ለዚህ መጀመሪያ ነበር ይህንን ማድረግ የነበረባቸው ምናምን የሚሉ ነበሩ። ግን እኛ ከጦርነቱም በፊትም ነው የተጀመረው ይሄ ጉዞ። ቻሌንጁ ብዙ ነው። እንደ አላማ ግን መተናል ብለን ባናስብም ግን ስቲል ያር እናምናለን። አሁንም ነገሮች በሰላም ፋይናሊ በሰላም ይጠናቀቃል ብለን እናምናለን። ነገሩን እናስኬዳለን። ምክንያቱም አንድ ነገር አለ። ሰላም የሆነ ዛሬ መቶ ዱብ የሚል አይደለም፣ ፕሮሰስ ነው። እያደገ ከነገ ከዛሬ እየተሻለ ይመጣል። በአንድ የሚመጣ ሰላም የለም። መጀመሪያም በጦርነት ሊሞከር ይችላል፣ ከዚህ በአንዳንድ ነገሮች ሊሞከር ይችላል። የሁሉም ነገር አላስኬድ ሲል በሰላም ሊመጣ ይችላል የሚል እቅድ ስላለን እኛ መጓዛችንን መጠለያችንን ለምድራችን ሰላም እንዲመጣ ስፔሻሊ ለሀገራችን እንቀጥላለን ይህንን ዮናስ እንግዲህ ከምን ጊዜውም የበለጠ የሰላም አስፈላጊነት ግልጽ የሆነበት ጊዜ ነው የሚሉ ሰዎች አሉ። በእስካሁን ጉዟችሁ ያገኛችኋቸው ሰዎች ተመሳሳይ ሀሳብ አላቸው ይሆን? በየከተማው የምታገኟቸው ነዋሪዎች ለማስተማር የምትጥሩትን የሰላም አስፈላጊነት ጉዳይ እነሱም ተረድተውታል ብላችሁ ታስባላችሁ? እንዴት ነበር አቀባበሉ? አቀባበሉ ከሞላ ጎደል መቶ በመቶ ተሳክቷል ብለን አናስብም። ሀምሳ ምሳም ተሳክቷል ብለን አናስብም። ሀያ ፐርሰንት አድርገናል ብለን ነው የምናስበው። ምክንያቱም ሁሉም አሁን ላይ እንደሚታየው ከሆነ ሁሉም አሁን የሚደረገው ነገር ማለት ከእኛ በፊት በአባቶች ደረጃ በምኖች በትልልቅ ሰዎች ደረጃ ተሞክሯል። ሰላም እንዲመጥ ጥረዋል፣ ለፍተዋል፣ ብዙ አድርገዋል እኛ በወጣት ደረጃ ነው እንዲያደረግ ነው እነሱ ጥረዋል። ስለዚህ እነዚያ ሰላም የሚፈልጉ አይነት ሰዎች አይደሉም ተብሎ ስለሚታመን ነገሮችን ስትሬትሊ የወሰደልን የለም። የእውነት ለመናገር እንደነገርኩ ነው። አሁንም ነገም በእኛ ተስፋ ነው ማለት ነገም የተሻለ ቀን ይመጣል በሚል ነው የምናደርገው። ስፔሻ አሁን እንደ ሀገር ደረጃ ያለነውን ነገር ኦፊሻል ይታወቃል። ምንም የሚደበቅ ነገር የለውም። እኛም ሰላም እንዲፈጠር የምንፈልገው እርስ በርስ ያለንን ግንኙነት ይቺ ሀገራችን እንድትቀጥል እንጂ ሌሎች አውሮፓያኖች ወይ ደግሞ ምዕራባውያኑን ሰላም ይሰጡናል ብለን አንድ የሰላም ችግሩንም እያመጡብን ያሉ እነሱ ናቸው ብለን እናምናለን። ግን እኛ እርስ በእርስ ያለን ይሄ ኢትዮጵያነታችን በደንብ እንዲጠንን ዋናና ሀገራችን ያለን ጥንካሬ እንዲጠነክር እንጂ የማንንም እነዛም ልክ ናቸው፣ እነዚህም ልክ ናቸው እያልን አይደለም። ያው ካገኘኸኝ ጥያቄ እንደዛ ነው እንጂ በኢትዮጵያዊነታችን ተደራድረንም አይደለም አንደራደርም። ሀገራችንም እንድትቀጥል ሰላም የሚገኝበት በሌላ መንገድም ከሆነ ያንን ከማድረግ ወደኋላ እንልም። ለሀገራችን ግና ምንድን ነው እንዳልኩ ነው ሰላሙን አውሮፕላኖች ይሰጣሉ፣ እነዛ ዙሪያችን ላይ ያሉ ሰዎች ይሰጡናል ብለን አናምንም። የችግሩ ምንጮችን የራሳቸው ጥያቄ ስላሏቸው የሚፈልጉት ይህንን በደንብ ነው የምንገነዘበው። የቂል ጉዞ አይደለም የምንጓዘው፣ ግን ይሄ የእርስ በርስ ያለንን ሰላም ማጠንከሩ ላይ ነው የእኛ ሰላም መሆን። ለሌሎቹ እርስ በርሳችን የምንደጋገፍ ነገር በጣም ጥሩ ከሆነ እነዛም ደፍረውን አይገቡም ብለን እናምናለን። ለዛ ነው ወንድሜ የሚያጎረዝ ቤቴ አንዱ ጎሳ ከአንዱ ጎሳ አንዱ ቤ ያለው አታችመንቱ ጥሩ ከሆነ ማንም ሊሰብረን አይችልም ከሚል ግንዛቤ ነው። አንተና አጋሮችህ አሁን በተለይ ለሁለተኛ ዙር ያደረጋችሁት ጉዞ አድካሚ፣ በተወሰነ መንገድ አደገኛም ነው። ሰዎች የሰጧችሁ ምላሽም ጉዟችሁን ጥያቄ ውስጥ የሚጥል ነበረ። ይሄ ጉዳይ ተስፋ አላስቆረጣችሁም ወይ? ሁለተኛ ዳግም የሰላም ጉዞ የማድረግ ፍላጎታችሁ ላይ ተጽዕኖ አልፈጠረም ወይ? ምን አተረፋችሁ ከእንዲህ ያለው ጉዞ? እንትን ነው መጽሐፍ ቅዱስ ሲናገር ሁሉም ነገር ያልፋል ይላል። አሁን የምናደርገውም ነገር ያልፋል፣ ሁሉም ያልፋል ይላል። በጉዟችን እኛ ቤት እየተቃጠለ ሰዎች የተቃጠሉ ቤቶች ሶቹ ሳይረግቡ የደረስንባቸው ቦታዎች አሉ። ያ ነገር ያሳምማል። ፐርሰናሊም ደግሞ እንድትፈራ የሚፈጥሩበት ብዙ ነገሮች ይኖራሉ። አይ ለማንም ምን አገባኝ የምትል ነገር ውስጥ እንዲህ እንደሚመጣ ግልጽ ነው። ግን ምንድን ነው ዋናው ነጥቡ? እኛ ካላደረግነው ማን ያደርገዋል ነው። እኔ ፐርሰናሊ እንደኛ ሳይሆን እንደ እንደኔ

አንዳንዴ እነዛ ሰዎች ለምን ቤት ያንን ቤት እንደሚያካትሉ የጥልቅ የሆነ እውቀት ላይኖራቸው ይችላል። ኖር ሰዎችን ኢሞሽን በማድረግ በጣም የተካኑ ብዙ ሰዎች አሉ። ለክፉ ነገር ሰዎችን የማነሳሳት በጣም ፐርፌክት ሰዎች አሉ፣ ጎበዞች ከታሪካችንም ብዙ ያጣሉ የሚችሉ ስስስ ነገሮች ስላሉ ያችን ገመድ መሳብ የሚችሉ ሰዎች አሉ። እኛ ከዚያ እንግላለመሆን ነው አለው ሰላም ስፔሻሊ ደግሞ ሀገራችንን ማቆየት የምንችለው በጸሎት እና ሰላም ያመጣል ብለን የምናስባቸውን አክቲቪቲዎች ሁሉ በማረፍ ነው። ያንን ደግሞ ዊል ኮንቲኒ አሁንም ቢሆን ሶስተኛውንም እግዚአብሔር በረዳን መጠን እንቀጥለዋለን። ይሄ ነው የእኛና ቢያደክምም ብዙ ቻለንጅ ቢኖረውም ከፋይናንሻል ጀምሮ ብዙ ቻለንጆችን ቢኖሩት ግን ቢ ኮንቲኒ በጣም አመሰግናለሁ ዮናስ ቦስኮ። አንተና ሌሎች ወጣቶች በመተባበር ስለምታደርጉት የሰላም ጉዞ ስላጫወትከን በጣም ደስ ብሎናል። ነገሮች ተስተካክለው አላማችሁና ፍላጎታችሁ ተሳክቶ እንድታዩ ደግሞ መልካም ምኞቴን እገልጻለሁ። በጣም ነው የማመሰግነው። መልካም ቀን ይሁንልህ። መልካም ቀን ነው ምሽት ነው፣ እናንተ ላይ ቀን ነው ብዬ ነው። እኛ ላይ አሁን ምሽት ነው። Let's okay. go. Okay. That I'm so cap cap cap cap አብረን ስላመሽን በእጅጉ ደስ ብሎኛል። ሀብታሙ ስዩም በመስተንግዶ አብሬያችሁ ነበር። ከሰኞ ጀምረው በሚኖሩ መደበኛ መሰናዶቻችን እንገናኛለን። መልካም ምሽት ይሁንላችሁ።